በኢትዮጵያና ኤርትራ ውስጥ የዜጎች ነጻነቶች ጉዳይ አሳሳቢ ሁኔታ ላይ እንደሚገኝ የዩናይት ስቴትስ የውጭ ጉዳይ ሚኒስትር ባወጣው አመታዊ ሪፖርቱ አስታውቋል። እስካሁን ከኢትዮጵያ የሚሆን ከኤርትራ በዚህ የውጭ ጉዳይ መስሪያ ቤት ሰነድ ላይ የተሰጠ ምላሽ ወይም አስተያየት አልተገኘም። የቪኦ ፒተር ሃይንላይን ያጠናቀረውን ዘገባ ሰለሞን ክፍሌ ያቀርበዋል። ይህ የ2012 ዓ ምት የዓለም ሀገሮች የሰብአዊ መብቶች ሪፖርት የመቶ ዘጠና ዘጠኝ ሀገሮችን ምግባርና የመብቶች አያያዝ ሁኔታዎች ገምግሟል። ሀገር በሀገር በሰፈረው መግቢያ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር የሀገሮቹን የውጭ የፖለቲካና ማኅበራዊ ህይወት እንቅስቃሴ ቃኝተዋል። ለሰው ልጅ ክብር፣ የተሻሉ የምጣኔ ሀብት ዕድሎች በሀገሮቻቸው የፖለቲካ ጣፈንጣ ውስጥ የሚኖራቸው ቦታና ድርሻ፣ በአካባቢዎቹ ዋነኛ አንቀሳቃሽ ሀሳብና ኃይል ሆነው እንደሚቀጥሉ ሚኒስትሩ አመልክተዋል። የውጭ ጉዳይ መሥሪያ ቤቱ ያወጣው አዲስ ሪፖርት ኢትዮጵያን በተለይ የተመለከታት ጸረ ሽብር ህጓን ጋዜጠኞችን ለማሳደድ ጉዳይ የተጠቀመችበት መሆኗን በአጽንኦት በመግለጽ ነው። ሪፖርቱ ሲዘረዝር በዓመት ውስጥ ጋዜጠኞቹ ውብሸታዬ፣ ርዮት ሪዮት አለሙና እስክንድር ነጋ የተከሰሱትና የተፈረደባቸው ጸረ ሽብር አዋጁን ተላልፋችኋል ተብለው መሆኑን አመልክቷል። ሌሎች ስድስት ጋዜጠኞችና የኢንተርኔት ጽሑፍ አውጪዎች ወይም ብሎገሮች በሌሉበት ጥፋተኝነት የተበየነባቸው መሆኑን በአጠቃላይም የተቃዋሚ ፓርቲዎች አባላትና የፖለቲካ ተዋንያንን ጨምሮ 31 ሰዎች በዚሁ ህግ የተፈረደባቸው መሆኑን ሪፖርቱ ጠቁሟል። ኢትዮጵያን የሚመለከተው የዩናይትድ ስቴትሱ የውጭ ጉዳይ መሥሪያ ቤት የ2012 ዓ ም የሰብአዊ መብቶች ሪፖርት በተጨማሪም ኢትዮጵያ ውስጥ የዘፈቀደ ግድያዎች መፈጸማቸውን፣ በእስረኞች ላይ የስቃይ አድራጎትና አያያዝ መከናወኑን፣ በትምህርት ሂደት ነጻነት ላይ ገደቦች መጣላቸውንና በሃይማኖት ጉዳይ ጣልቃ መገባቱ በመግለጽ ያትታል። የኢትዮጵያ መንግሥት በተለይ በሃይማኖት ጉዳዮች ውስጥ ጣልቃ የመግባቱ ነገር ዩናይትድ ስቴትስን ከዕለት ወደ ዕለት ይበልጥ እያሳሰባት መምጣቱን የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ሂላሪ ሬነር ገልጸዋል። ሪስትሪክሽን ሲቪል ሶሳይቲ አክቲቪቲስ ኢንክሪስድ ሪስትሪክሽንስ ኦን ፕሪንት ሚዲያ የኢትዮጵያ መንግስት ሀሳብን የመግለጽ ነጻነትን የመደራጀትና የሲቪል ህብረተሰብ እንቅስቃሴዎችን ገድቧል። በህትመቱ ሚዲያም ላይ ገደቦቹ አይለዋል። መንግስት በተጨማሪም ባለፈው ሐምሌ ወር ውስጥ አለ ያሉትን የመንግስት አልቃ ገብነት ተቃውመው ሰልፍ በወጡ ሙስሊሞች ላይ ኃይል ተጠቅሟል፣ አስሯቸዋል። ሂደታቸው በተጠናቀቀው 31 ጋዜጠኞች፣ የተቃውሞ አባላትና ሌሎችም ላይ በተሰጡት ፍርዶችና ከሐምሌው የተቃውሞ ሰልፎች ጋር በተያያዘ በሙስሊሞች ላይ እየተካሄዱ ባሉት የፍርድ ሂደቶች አያያዝ ላይ የሰብአዊ መብቶች ድርጅቶችና ሌሎችም ስጋታቸውን ገልጸዋል ነበር ያሉት ሂላሪ ሬነር የዩናይት ስቴትስ ውጭ ጉዳይ መሥሪያ ቤት ቃል አቀባይዋ። ኤርትራን የሚመለከተው ምዕራፍ በሀገሪቱ ውስጥ በጸጥታ ኃይሎች ከሕግ ውጭ የሆኑ ግድያዎች መፈጸማቸውን፣ በተያዙ ሰዎች ላይ የጭካኔ አድራጎት መከናወኑን የእስር ቤቶች አያያዝ እጅግ የከፉ መሆናቸውን፣ እስረኛ ብቻውን ተነጥሎ ለተራዘመ ጊዜ እንዲከለል እንደሚደረግ፣ እነዚህ የእስር ሁኔታዎች አንዳንዴም በእስረኞች ላይ ሞትን ማድረሳቸውን ይዘረዝራል። ሪፖርቱ አክሎም የአስመራ መንግሥት በሲቪል ነጻነቶች ላይ ከባድ ክልከላና እገዳዎችን መጣሉን፣ ይህም ሐሳብን በመግለጽ ወይም በመናገር በመጻፍና በእምነት ነጻነቶች ላይ የተጣሉ ገደቦችን እንደሚጨምር ገልጿል። ኤርትራ በእስር ቤቶቿ ውስጥ ስለሚገኙ በሺዎች የሚቆጠሩ ተቃዋሚዎች አንዳችን መረጃ እንደማትሰጥ የጠቆሙት የዩናይትድ ስቴትስ የውጭ ጉዳይ ቃል አቀባይ ሂላሪ ሬኔ ከዩናይትድ ስቴትስ የሚቀርቡላትን የእገዛ ግብዣዎችም መግፋቷን እንደ ቀጠለች መሆኗን አመልክተዋል። አንዳንድ ሰዎች እንደሚገምቱት በኤርትራ እስር ቤቶች ውስጥ ከአምስት ሺህ እስከ 10ሺህ የሚሆኑ ተቃዋሚዎች ታስረው ይገኛሉ። ስለ እነዚህ እስረኞች የት እንደሚገኙና ስለ ጤናቸውም ሁኔታ መንግስቱ ምንም መረጃ አልሰጠም። ዩናይትድ ስቴትስ በኤርትራ መንግሥት የሰብአዊ መብቶች አያያዝ ላይ ያላትን ስጋት ትገልጻለች። ቀደም ሲልም ዩናይትድ ስቴትስ ለኤርትራ የምግብና የልማት እርዳታዎችን ጨምሮ ግዙፍ ድጋፍ አድርጋለች። ይሁን እንጂ እንደ አውሮፓውያን አቆጣጠር ከ2005 ጀምሮ የዩናይትድ ስቴትስ የዓለም አቀፍ የልማት ኤጀንሲ ዩኤስኤአይዲ እንቅስቃሴውን እንዲያቆም ከኤርትራ መንግስት ተነግሮታል ነው ያሉት ቃል አቀባይዋ። ቪኦኤ በሪፖርቱ ላይ የኢትዮጵያንና የኤርትራን መንግስት ባለሥልጣናት ለማነጋገር ያደረገው ጥረት አልተሳካም። የኢትዮጵያ መንግስት ቀደም ሲል ለበርካታ ዓመታት ዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት የሚያወጣቸውን ሪፖርቶችና ክሶቹን ነጥብ በነጥብ እያነሳ ምላሽ ይሰጥ ቆይቷል። ይሁን እንጂ የኢትዮጵያ ውጭ ጉዳይ ሚኒስቴር ያንን ልማዱን የዛሬ ሁለት ዓመት አቋርጧል። በወቅቱ የውጭ ጉዳይ ሚኒስትርና ምክትል ጠቅላይ ሚኒስትር የነበሩት የዛሬው ጠቅላይ ሚኒስትር ኃይለማርያም ማርያም ደሳለኝ የዩናይትድ ስቴትሱ ሪፖርት ለምላሽ የሚመጥን አይደለም ብለው ነበር። ዊ ሃቭ ኢንጌጅድ አወርሴልቭስ ዊዝ ኦቶሪቲስ ኦፍ ዘ ዩናይትድ ስቴትስ አንድ ዲስካስድ ሰቨራል ሚቲንግስ። on the human rights situation in Ethiopia. ኢትዮጵያ ውስጥ ያለውን የሰብአዊ መብቶች አያያዝ በተመለከተ ከዩናይት ስቴትስ ባለስልጣናት ጋር ስንነጋገር ቆይተናል። ብዙ ስብሰባዎችንም አድርገናል። በብዙ ጉዳዮች ላይ አንዳችን ሌላችንን አሳምነናል ብለን አስበን ነበር። እነዚያ ከግምት የማይገቡ ከሆነ ይህንን ሪፖርት የሚጠቅመን ነው ብሎ መቀበል አስፈላጊ አይደለም። ለዚህ ነው ይህ ሪፖርት አንዳችም መሰረት የሌላቸውን ያልተጨበጡ ክሶች የያዘ ነው ብለን ውድቅ የምናደርገው። ሪፖርቱ በዋሽንግተንና በአዲስ አበባ መካከል ያለውን ልባዊ ያሉትን ግንኙነት እንደማይጎዳ በ2011 ዓ.ም ገልጸው እንደነበር ይታወሳል።